ፖለቲካ የሰለቻቸው የውጭ ሕይወት ያንገሸገሻቸው የጡረተኛ ስብስብ ናቸው ሲል ይገልጣቸዋል። ሌላኛው ደግሞ ሙሉ የኢትዮጵያ ፖለቲከኛ ቢጨመቅ አንድ ሌንጮን አይሆንም ይላል። ከሰሞኑ ኢትዮጵያ የገቡት የኦሮሞ ዲሞክራሲያዊ ግንባር በምህፃሩ ኦዴግ አመራር አባላትን በተመለከተ በማህበራዊ መገናኛ ዘዴዎች ከተሰጡ አስተያየቶች የተቀነጨቡ ናቸው። አቶ አንዳርጋቸው ጽጌ እንዲፈቱ የሚወተውት በይነመረብ ዘመቻ በተጠናከረ መልኩ ቀጥሏል። የዚህኛው ዘመቻ የውጭ ሀገራት ዜጎች በይበልጥ ተሳትፏል። አብራችን ቆዩም። ሐሙስ ዕለት በትዊተር የቀረበ መልእክት ነው። እንዲህ ይነበባል። ክቡር ጠቅላይ ሚኒስትር አብይ አህመድ ከኦዴግ መሪዎች ጋር ዛሬ ተገናኝቷል። የኦዴግ አባላት በኢትዮጵያ የፖለቲካ ውይይት በሰላማዊ መንገድ ለመሳተፍም ተስማምቷል። ሁለቱም ፓርቲዎች የኢትዮጵያ ብሔራዊ አንድነትን በማጠናከርና የዲሞክራሲ ሂደታችንን በማስፋት ላይ አተኩረው ለመስራት ተስማምቷል። ይህ መልእክት የቀረበው የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ፍጹም አረጋ በሚል የትዊተር ገጽ ነው። ከጽሑፉ ጋር ተያይዞ በቀረቡት ሁለት ፎቶግራፎች ላይ ጠቅላይ ሚኒስትሩና የኦዴግ አመራር ሲነጋገሩ ይታያል። እንደ አቶ ፍጹም አረጋ ሌላ የትዊተር መልእክት ከሆነ የኦሮሞ ዲሞክራሲያዊ ግንባር አባላት ወደ ኢትዮጵያ የመጡት በአገሪቱ ዘላቂ ሰላምን ለማስፈን በመንግስት ግብዣ ነው። የሚያነቃቃ ፎቶ ሲል ይንደረድራል። ለአቶ ፍጹም መልእክት ከተሰጡ መልሶች መካከል አንዱም የቴዎድሮስ መከተወዳጆ መልእክት ነው። መሰረቱ ፍቅርና ይቅር ባይነት ከሆነ ሁሉም ነገር ይሆናል ሲልም ይጠቃልላል። ዋይ ኤምጂ በሚል የእንግሊዝኛ ምህጻረ ቃል የተላለፈ መልእክት የኦዴግ ወደ ኢትዮጵያ መምጣትን በጥርጣሬ ይመለከታል። ከመካከላቸው አንደኛው በሽግግር መንግስቱ ጊዜ ሚኒስትር ነበሩ። መቼም ወደ ስልሳዎቹ ዘመን እንደ የማይመልሱን ተስፋ አደርጋለሁ ይላል። በእንግሊዝኛ ቋንቋ የቀረበው ጽሁፍ የሳሙኤል ቲ የትዊተር መልእክትም ተመሳሳይ ጥርጣሬ አዝሏል። እንዲህ ይነበባል። የድሮ ዘመን አስተሳሰብ ተዛማች ነው የሚል ፍራቻ አለኝ። አንጋፋዎቹ የማህበረሰብ መሪዎች ብቻ ነው መሆን የሚችሉት። ከአቶ ፍጹም አረጋ የትዊተር መልእክት የኢትዮጵያ ብሔራዊ አንድነትን በማጠናከር የሚለውን ሀረግ በመምዘዝ ስላቃዊ ጽሁፍ ያቀረበው ዮሴፍ ታደሰ ነው። በትዊተር የኢትዮጵያ ብሔራዊ አንድነትን ማጠናከር ከር ከሌንጮ ጋር ይሄ እጅግ አስደማሚ ነው። ሀረግ መሰካካት እንዲቀላል ነው ብሏል ዮሴፍ። እዚህ ርዕሰ ጉዳይ ላይ ተንተርሰው በፌስቡክ ከተላለፉ መልእክቶች ውስጥ ሙሉ የኢትዮጵያ ፖለቲከኛ ቢጨመቅ አንድ ሌንጮን አይሆንም ይላል መልእክቱ። ዊን ዊን በሚል የፌስቡክ ስም የቀረበ ነው። ፖለቲካ የሰለቻቸው የውጭ ሕይወት ያንገሸገሻቸው የጡረተኛ ስብስብ ናቸው ሲል የሚገልጣቸው ቦሴጤን የተሰኘ የፌስቡክ ተጠቃሚ ነው። የፖለቲካ ለውጥ ለማምጣት ለመታገል ሳይሆን ጡረታቸውን ሀገር ውስጥ የማሳለፍ ጉጉት ነው ሲልም ይገልጣቸዋል። የኦዴክ አመራርን ቦሴ ተቀባይነትም አያገኙም፣ ሲል ይቀጥላል። ምክንያቱም ቆምንለት ላሉት ኦሮሞ ሕዝብ ሞት፣ መከራና ስቃይ አደረሱበት እንጂ አልጠቀሙትም። ታሪካቸውም የሚያሳየው ይሄን ነው። ነገ ሩቅ አይደለም። አድርባይነታቸውን እናየዋለን ሲልም ጥርጣሬውን አጉልቷል። የሮ ጋሪ ደግሞ እዛው ፌስቡክ ላይ ቀጣዩ መልእክት አስተላልፏል። መጀመሪያውንም ይህ ድርጅት የተቋቋመው እነዚህን ስብስብ ይዞ ወደ ሀገር ለመመለስ ታስቦ ነው እንጂ አንድም ነገር ለኦሮሞ ሕዝብ ለማምጣት አይደለም ስለሆነ ዓለም መጣ አልመጣ ማንንም አይወዳ አይጠቅምም ብሏል። አቤ ጊንቢ ደግሞ ሰውዬው ሌንጮ ለታ ወለታ በታሪካችን ውስጥ መጥፎ ትዝታ ጥሎብን አልፏል። ስለዚህ ይሄ ሰውዬ ወንጀለኛ ነው፣ እናም ድርጅቱ የሚያመጣው ለውጥ የለም የሚል መልእክት አስፍሯል። በቅርቡ ጠቅላይ ሚኒስትር አብይ አህመድ በጡረታ ያሰናበቷቸውን የኢህአዴግ አባላት በማስታወስ ይመስላል ህዋን ነጋ ቀጣዩን ትችት አቅርባለች። ሽማግሌዎቹ ጡረታ እየወጡ ሽማግሌ አንፈልግም ስትል መደራደር ካለበት ከታገለው፣ ከታሰረው፣ ከደማውና ከሞተው እንጂ ከውጭ ከመጣው ጋር ቢደራደሩ ትርጉም የለውም። አስተያየት ሰጪው ዮናስ ሳሙኤል ነው በፌስቡክ በብሪታንያ የሌበር ፓርቲ መሪ ጄረሚ ኮርቢን አንዲት ጽጌ እኔ በማስተዳደርበት ግዛት ነዋሪ የብሪታንያ ዜጋ ነው ሦስቱ ልጆቹ መመለሱን ይሻሉ ብሏል። ዛሬ የብሪታንያ መንግሥት አንዳች ነገር እንዲያደርግ በድጋሚ ጠይቃለሁ ያሉት ጄረሚ አቶ አንዳርጋቸውን እንዲፈቱ የሚወተውተው የማኅበራዊ መገናኛ ዘመቻ አካል መሆናቸውን ሁለት ሚሊዮን ግድም ተከታይ ባለው ይፋዊ የትዊተር ገጻቸው ገልጧል። ሬፕራይቭ የተሰኘው በዓለም ዙሪያ የሞት ፍርደኞችና ሌሎች የሰብአዊ መብቶች ጥሰቶች ላይ ትኩረት የሚያደርገው ዓለም አቀፍ ተቋም የብሪታንያው ባለስልጣን የቪዲዮ መልእክትን በትዊተር ገጹ አሰራጭቷል። የሌበር ፓርቲ መሪው ጄሬሚ ኮርቢን ስለአቶ አንዳርጋቸው ጽጌ በአፋጣኝ መፈታት የጠየቁበት የቪዲዮ መልእክት እንዲህ ይላል። አንዲ በ2006 ዓለም አቀፍ አውሮፕላን ጣቢያ ውስጥ ታፍኖ ህገወጥ በሆነ መንገድ ወደ That is a that በሞት ፍርደኛነት ሰቆቃ እያየ ነው። በሚያሳፍር መልኩ ወግ አጥባቂው መንግስት የእሱን መታፈን ማወገዝ ተስኖታል፣ እንዲመለስ ሳይደራደር ቀርቷል። ዛሬ ለቴሬዛ ሜይ እና ቦሪስ ጆንሰን የአንዲን ሰብአዊ መብቶች ለማስከበርና በአፋጣኝ ወደ ቤቱ ወደ ብሪታንያ እንዲመለስ ድምፃችሁን ከፍ አድርጋችሁ የምታሰሙ በሺዎች የምትቆጠሩትን ተቀላቀያለሁ። አንዲ ከትዳር አጋሩና ከሶስት ልጆቹ ጋር ውሎ ሳያድር ሊገናኝ ይገባል። be reunited with his partner and three children without delay የዛሬ ሁለት ዓመት ወለል ብሎ የታየኝን ሕልም ፌስቡክ አስታወሰኝ። ሕልም እውን እስኪሆን ስንት ዘበን ይፈጃል ሲል ጽሑፉን የሚያንደረድረው ደግሞ ክፍሉ ሴን ነው። የዛሬ ሁለት ዓመት እዚያው ፌስቡክ ላይ ያሰፍረው መልእክቱ በሕልሜ አንዳርጋቸው ጽጌ ተፈቶ አየው ይላል። ከምሬ ነው ሲልም ይቀጥላል ክፍሉ። በጽሑፉም ፍንትው ባለ ሁኔታ አግኝቸውም አዋራውት ከሳ ብሏል። ባይከሳ ነው የሚገርመው። የወትሮ ንቃቱንም አጥቷል እያለ ይወርዳል የክፍሉ መልእክት። በኢትዮጵያ መንግስት የሚቆጣጠረው ቴሌቪዥን የዛሬ አራት ዓመት በሰጠው መግለጫ መሰረት አቶ አንዳርጋቸው የተያዙት ሰኔ 16 2006 ዓ.ም የመን ሰነአ ዓለም አቀፍ አውሮፕላን ጣቢያ ነበር። አንዳርጋቸው ይፈታ ዘመቻ ላይ በርካታ ኢትዮጵያውያን ተሳትፏል። አሁን ደግሞ በእንግሊዝኛ ፍሪ አንዲ ማለትም በቁልምጫ አንዲን ፍቱ የሚል ዘመቻ በማኅበራዊ መገናኛ ዘዴዎች ተጠናክሮ ቀጥሏል። ብራያን ማግዌርክ ትዊተር ላይ በእንግሊዝኛ ቋንቋ ያሰፈረው መልእክት እንዲህ ይላል ብሪታንያ ዊው አባት አንዲ ተጠልፎ ኢትዮጵያ ተወስዷል። የሞት ፍርድም ተበይኖበታል። ወደ ቤቱ እንድንመልሰው እርዱን። አንዲ ጽጌን ፍቱት። ኢትዮጵያን ዲጄ የተሰኘው የፌስቡክ ገጽ ላይ ጠቅላይ ሚኒስትር አብይ ከተናገሩት የተወሰደ በሚል የሚከተለው መልእክት ሰፍሯል አቶ አንዳርጋቸውን በማስራችን የተጠቀምነው ነገር የለም የተረፈን ጥላቻና ከእንግሊዝ መንግስት አስራ አንድ ቢሊዮን ዶላር ማጣት ብቻ ነው ነገሰ ተፈረደኝ ፌስቡክ ላይ ያሰፈረው ጽሁፍ የፍትህና የነጻነት ጩኸት በሚል ርዕስ ስር ነው የቀረበው አንዳርጋቸው ጽጌ እንዲፈታ በውጭም በአገር ውስጥም ስትጮሁ የነበራችሁ። የፍትህ የነጻነት ቤተሰቦች ሚኒስትሮች ጩኸታችሁ ተሰምቶ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚቀጥለው ሳምንት የነፃነት ታጋይ አንዳርጋቸው ጽጌን ጨምሮ በእስር ቤት የሚገኙ ባለሀብቶችን እንደሚፈቱ ተናገሩ ይላል። አድማጮች፣ የማኅበራዊ መገናኛ ዘዴዎች ቅኝት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማቸው ያለየን ማንተጋፍቶት ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።